የባህል መድረክ አስራ ዘጠኝ መጽሐፍትን ጽፈዋል። ለተወሰኑ መጽሐፍትም የአርትዖት ስራ ሰርተዋል። የአርትዖት ስራዎቻቸው ይዘትንም ቅርጽንም ይጨምራል። የቅርጽ ማለትም የስነ ጽሁፍ አርትዖት ስራዎቻቸው ትኩረት የሚያደርገው ሞክሼ ሆሄያትን፣ ዋህደ ድምፅ ፊደላትን ሰዋስውንና ስርዓተ ነጥቦችን በማቅናት ላይ ነው። አንድ ጥሩ የአማርኛ ስነ ጽሁፍ እነዚህን ሁሉ አካቶ መያዝ አለበት ከሚሉት ምሁራን ወገን መሆናቸውን ይናገራሉ። የአማርኛ ስነ ጽሁፍ ነባር እውቀቶች በሆኑት ሞክሼ ሆሄያት ዋህደ ድምፅ ፊደላት ሰዋሰው እንዲሁም ስርዓተ ትምህርቶች ማለትም ነጥቦች ላይ መሰረታዊ የሚባሉ ቁም ነገሮችን እንዲያስተምር ተወጥኖ ተግባራዊ የተደረገ መጽሐፍ ሰሞኑን በአትላንታ ጆርጂያ አሳትመው ለአንባቢያን አቅርበዋል ዶክተር ተስፋዬ ሮበሌ ይባላሉ የዛሬው የባህል መሰናዶ እንግዳችን ሆነው ስለ አዲሱ መጽሐፋቸው ያወያዩናል መልካም ጊዜ ዶክተር ተስፋዬ በአሁኑ ወቅት በአማርኛ ስርዓተ ጽሕፈት ውስጥ አሉ የሚባሉት ዋና ዋና ችግሮች ምንድን ናቸው? ሶስት ዋና ዋና ችግሮች አሉ ባይ ነኝ እኔ። መጽሐፌ በሁለቱ ላይ ነው በብዛት ትኩረት ያደረገው ግን ሶስት ናቸው ነው የምለው። አንደኛው የሞክሼ ሆህያት ጉዳይ ነው። ሞክሼ ሆህያትን ጠብቆ ያለ መጽሐፍ ጉዳይ ነው። ሁለተኛ የዋህደ ድምፅ ፊደላት ችግር ነው። ዋህደ ድምፅ ፊደላትን እንዴት መጠበቅ እንዳለብን ያለማወቅ ችግር ነው። ሶስተኛው የሰዋሰው ችግር ነው የሚታየው መጽሐፉ ግን ትኩረት ያደረገው በብዛት የመጀመሪያዎቹን ሁለቱን ነው። ሞክሼ ሆያትና ዋደ ድምፅ ፊደላትን እንዴት ጠብቀን መጻፍ እንችላለን የሚለውን እሱ ላይ ነው ትኩረት የሚያደርገው። ሞክሼ ሆያት የምንላቸው ተመሳሳይ ድምፀት ኖሯቸው፣ ነገር ግን የሚለያዩ ለምሳሌ፣ ሶስት ሀዎች አሉን ሀሌታ ውሃ፣ ሐመር ውሃና ብዙሀኑ ሃ አለን። ሁለት ሰዎች አሉን እሳቱ ሰና፣ ንጉሱ ሰ አለ። ሁለት አዎች አሉን። አይኑና አልፋዋ አልፋው አለ። ሁለት ፀዎች አሉን። ጸሎቱ ጸና ፀሐዩ ጸ አለ። ሰው አሁን ሲጽፍ ሀሌታ ከመጣለት ዝም ብሎ ሀሌታዋን ወይም ሀመር ውሃ ከመጣለት ሀመር ውሃን፣ ብዙሀኑ ከመጣለት ብሎ ነው እንጂ የቱ የቱ ጋ ነው መጠበቅ ያለበት የሚለውን ነገር በትክክል የሚያውቅ አይመስለኝም። እንዲህ አይነት ችግር ያለባቸው በስርዓተ ጽሕፈትም ደግሞ ማስተካከል የሚፈልግ ሰው እንዴት ነው ውሃደ ድምፅ ነ መሆን ሞክሼ ሆሄያትን ጠብቆ ሊጽፍ የሚችለው? ሞክሼ ሆሄያትን ለማወቅ ጥሩ ነገር ምንድን ነው? አንድ ቃል ለምሳሌ፣ አንድ ቃል ወስደን ብንመለከት ምንድን ነው? በሱ ጓዝ ውስጥ ያሉ ነገሮች፣ በዛ እርባታ ውስጥ ያሉ ነገሮች በሙሉ የሚጻፉት በዛው ሆሄ ነው ማለት ነው። ለምሳሌ አየ ካለን አይኗ ነው። እይታ ካለን አይኗ ነው። እነዚህ በሙሉ ለምሳሌ አወቀ ካለን አይኗ ነው እውቀት ካለን አይኗ ነው ማለት ነው። በዛ ሬንጅ በዛ ስቲም ውስጥ ያሉትን ወይንም ደግሞ በዛ ጓዝ ውስጥ ያሉትን ወይንም በዛ እርባታ ውስጥ ያሉትን ሁሉ በነዛ ነው የምንጽፍ። ስለዚህ አንድን ቃል ስናውቀው በእርባታውን በሙሉ አወቅን እንደማለት ነው። ይሄ አንደኛው ህግ ነው። ሌላው ደግሞ ምንድን ነው እንግዲህ አንዳንዶቹን ነገሮች በአእምሮ መዝግቦ መያዝ ነው የሚኖርብን ማለት ነው። ዋሃደ ድምፅ ፊደላትን በተመለከተ ዋሃደ ድምፅ ፊደላት የምንላቸው ለምሳሌ ጎ ሁለት አለን። ጎቆላፋው ጎ ምንለው አለ። ጎ ደግሞ ጎባጣው ጎ ምንለው አለ። ከላይ ጭረቱን ከላይ የምናደርገው አለ። ጉ ደግሞ ኩስኩስት የምንለው አለ። ከእንደገና ቀጥ አድርገን የምንጽፈው አለ። ቆ ከላይ ቆላፋውን ከላይ የምናደርገው አለ። ቀ ደግሞ ጽፈን ቆላፋውን ከጎኑ የምናደርገው አለ። ቁ ኩስኩስት አለ። ቁ ቀጥ ያለ አለ። ኮ ቆማጣው ምንለው አለ። ኮካኮላ ስንጽፍ እንደምንጽፈው አለ። ሌላው ደግሞ ከጽፈን ደግሞ ቆለፍ የምናደርገው አለ። ኩ ደግሞ ኩስኩስት አለ ቀጥ ያለው አለ። በእነዚህ መካከል ልዩነቶች አሉ። የቱ ጋ ነው ቆላፋውን ማድረገው? የቱኛውን ጋ ነው ኩስኩስትን ማድረገው? እንደዚህ አይነት ነገሮች ጥንቃቄ የሚፈልጉ ነገሮች ናቸው። ያለው ህግ ምንድን ነው? ካብእ እና ሳብእ የሚባል ነገር አለ። እሱን እሱን ላብራራ። ለምሳሌ ቁጥር ብለን ስንል ቀቁ አለ አደለ? ቁ ቁጥር ትላለ። ከእንደገና ቆ ደግሞ ሳብ ነው። ቆ ቆጠረ ደግሞ አለ። አንድ ቃል በካብእ እና በሳብእ ካለው ቁጥርና ቆጠረ እንዳል ነው ካለው፣ ሁልጊዜ ዲፕቶንግስን ቁም ስንል ኩስኩስቱን ነው የምንጠቀመው። ቆጠረም ስንል ደግሞ ምንድነው ማለት ነው? ቆላፋው ነው። ከላይ ያለውን ሳይሆን ዲፕቶንግስን ነው የምንጠቀመው። አሀ ድምጽ ፊደላትን ነው የምንጠቀመው ማለት ነው። ቆ ስለዚህ፣ እሱን እሱን በማወቅ ብቻ ጓዛለው አንድ ቃል የለውም የሚለውን ነገር መለየት እንችላለን ማለት ነው። ለምሳሌ ቆጠረ፣ ቆጠ ጓዛለው ስል ምን ማለት እንደሆነ ቆጠረ፣ ቆጣሪ፣ ቆጠራ፣ መቁጠሪያ ቆጣጠረ አስቆጣጠረ አስቆጣሪ ማቆጣጠር ምናምን እያልን ቁጥር ተቆጣሪ እያልን ብዙ ይሄ ጓዝ ነው ማለት ነው። ስለዚህ ጓዝ ያላቸው ነገሮች ሁሉ ጊዜ በዲፕቶንግስ ናቸው ወይ በኩስኩስት ነው ወይ በቆላፋው ነው የሚጻፉት ማለት ነው። የሌላቸው ግን ቀጥ ባለው ይጻፋሉ ወይንም ደግሞ በቆራጣው ነው የሚጻፉት ማለት ነው። እና እኔ እሱንም ቢሆን ለቅም ያውጥቻለሁ ምንድነው ያደረግኩት? በዲፕቶንግስ የሚጻፉ የአማርኛ ቃላትን በአጠቃላይ ለቅም ያውጥቻለሁ። መጽሐፉ ላይ የካዕብ እና የሳብዕን ፎርሙላ የያዘ ሰውም ደግሞ በቀላሉ ሊያውቅ ይችላል። ለምሳሌ ኮለኮለ ቢሆን ኮለኮለ ኮ በቆማጣው ኮ አይጻፍም ማለት ነው። በቆላፋው ኮ ነው የሚጻፈው ማለት ነው። ምክንያቱም በኮ አለ ኩልኩል፣ ኮ ኮለኮለ ደግሞ አለ ማለት ነው። በካዕብ አለው በሳብዕ አለው ማለት ነው። ማለት ካዕብ ስል በሁለተኛው ተርታ አለው እና በሳብ በሰባተኛው አለው። በቀላሉ ሌላው ሞክሾ ህያትን በተመለከተ ለምሳሌ በፀሐዩ የሚጻፉ ቃላት ትንሽ ናቸው። ለምሳሌ ደስታ ተክለወልድ ካልሳሳትኩኝ ስድስትና ሰባት ብቻ ናቸው ያሉት። ጓዞቹ እንዳለ ሆነው ጓዙን ከጨመር ነው በጣም ይበዛል። ግን ስድስትና ሰባት ቃላት ካወቅን በቃ ሁሉ በፀሐይ ውፀ የሚጻው ካወቅን ሌላው በሙሉ የሚጻፈው በጸሎት ውፀ ነው ማለት ነው። በቃ ጨረስን ማለት ሰባት ቃል ይዘን በአእምሯችን መዝግበን ይዘን በቃ የፀን አበሳ ጨረስን ማለት ነው። አልፋዋ በጣም ብዙ ነው የሚጻፈው በአይኗ የሚጻፉ በጣም ጥቂት ናቸው። ምናልባት ደስታ ተክለወልድ ላይ ከ30 ከ20 የሚበልጡ አይመስለኝም። እሱም ብቻ በማወቅ የአን ጉዳይ ጨረስን ማለት ነው። በቃ በጣም እኔ በትንሽ ጊዜ ውስጥ አንድ ወዳጄ ጸሐፊ የሆነ ወዳጄ ይህንን ነገር አሳይቸው እኔም ማቃውን ያህል ያውቃል። እንደውም እኔ በእኔ በተሻለ መጠን ያውቃል። የዝነኛው ረዥም ልብ ወለድ መጽሐፍ ፍቅር እስከ መቃብር ደራሲ ክቡር ዶክተር ሐዲስ አለማየሁን ጨምሮ አንዳንድ የቋንቋ ባለሙያዎች ሞክሼ ህዋያት መጠበቅ የለባቸውም እንዲሁም የፊደል ገበታው ማጥር አለበት የሚል ክርክር እንደነበራቸው ይታወቃል። ዶክተር ተስፋዬ ግን ሞክሼ ሆሄያትን መጠበቅ ለዋህደ ድምፅ ፊደላት ጥንቃቄ ማድረግ ከንቱ ድካም ነው ከሚሉት ጋር ሰፊ ልዩነት አላቸው። የልዩነታቸውን ምክንያት በዚህ መጽሐፋቸው አብራርተዋል። ጸ ሁለት ለምን ያስፈልገናል? አንዱ ደም ስለሚመስል ጸሎቱን ጸ ብንተወውና በፀሐዩ ፀ ብቻ ብንጽፍ አይሻልም ወይ? ሐመሩና ብዙሃን ውሃን አግድፈ ነው ጥለ ነው ሀሌታውን ብቻ ለመጠቀም አይሻልም ወይ ንጉሱ ሰን ቢቀርስ እሳቱ ሰው ይበቃናል አይኗ አያስፈልገንም አልፋዋ ይበቃናል የሚል አይነት ነገር እንዳለ ክርክሮችም እንደነበሩ ለምሳሌ ፕሮፌሰር አምሳሉ አክሊሉ በጻፉት አንድ ትን መለስተኛ መጽሐፍ ላይ ቋንቋ ሊቃውን ተሰብስበው ይህን ነገር በአብዛኞቹ አያስፈልግም ያስፈልጋል ብለው የተከራከሩ ዶክተር አምሳሉን ጨምሮ ብዙ ሰዎች አሉ። ነገር ግን አንዳንድ ብዙ ብዙዎቹ አብዛኛው ወገን ምንድን ነው የሚሉት? አያስፈልግም የሚል ክርክር ነው የሚያነሱት። እና እንግዲህ ክርክራቸው ምንድን ነው? በጥንት ጊዜ እነዚህ ሆሄያት ድምፀት ላይ ልዩነት ነበራቸው። ለምሳሌ በአይኑ በምንጽፍበት ጊዜና በአልፋዋ በምንጽፍበት ጊዜ ድምፀት ላይ በአነባበብ ላይ ልዩነት ነበረ። አሁን ግን ያ ልዩነት ስለጠፋ እነዚህን ሞክሾ ሀያ ጠብቆ መጽሐፍ አስፈላጊ አይደለም፣ ነው የክርክሩ ነጥብ፣ ይሄ ነው የነሱ። እኔ ደግሞ ያልኩት ነገር ምንድን ነው፣ በድምፀትም እንኳን ልዩነት እስካሁን ድረስ ይህንኑ የሚያውቁ ሰዎች አሉ። ድምፀት ልዩነት እንዳለ ሆሄ መጠበቅ አለበት ብዬ ስል ሰባት ነጥብ ነው። ለምሳሌ አንደኛው የትርጉም ለውጥ ያመጣሉ የሚለው ነገር ነው። ለምሳሌ ሀላይ ብለህ በብዙሃን ውሃ ስትጽፍ አሳቢ ማለት ነው። ሀላይ ደግሞ በአእምሩ ውሃ ስጽፈው ደግሞ ዘማሪ ማለት ነው። ሀለየ አሰበ ነው። ሀለየ ደግሞ ካልክ በአእምሩ ከጸር ቅጻ ማሌት እንደምንለው ማለት ነው። ዘመረ ማለት ነው። አሁን የትርጉም ለውጥ መጣ ማለት ነው። ስብአት በእሳቱ ሰስን ጽፈው ምስጋና ማለት ነው አይደል? ስብአት የሰው ስምም አለ። ስብአት ምስጋና ማለት ነው። የግዝ ቃል ነው። ነገር ግን በንጉሱ ብንጽፈው ግን ስብአት ካልንክ ግን መወፈር፣ ውፍረት፣ መጮምየት ጮማ መሆን ማለት ነው፣ ማለት ነው። ስለዚህ ሰውየውን በእሳት እስከ ጻፍነው ስብሀት ብለን ካልን ምስጋና እንደማለት ነው። ግን በንጉሱ ከጻፍ ነው ወፍራም እንደማለት ነው ማለት ነው። ሰውየው እና የትርጉም ለውጥ ያመጣል ማለት ነው። ሰባ ብለን ስንል አሁን በሳቱ ሰ ነው የምንጽፈው ሰባ ሰዎች ነው። ነገር ግን በንጉሱ ብንጽፈው ግን ሰባ ነው የሚሆነው፣ ወፈረ ነው የሚሆነው ማለት ነው። ሁለተኛ ሞክሾ ወያት የማይጠብቁ ከሆነ ንባብን አታካች ያደርጋል። ለምሳሌ አንተ አይኑ በአይኗ የምጽፈው እኔ ባልፋዋ የምጽፈው ከሆነ አንዱ በሳቱ ሰ የሚጽፈው ሌላው በንጉሱ ሰ የሚጽፈው ከሆነ ሞክሾ ወያት የማይጠበቁ ከሆነ ንበት አታካች ነው የሚሆነው። አሁን የቋንቋ ሰዎች የሚነግሩን ነገር ምንድን ነው? ጥሩ አንባቢ ለመሆን ቃሎችን እንደ ስዕል በአእምሮ መዝግቦ መያዝ ነው ብለው ይላሉ። ይሄ እውነት ከሆነ ሰዎች በተለያየ ሆይ የሚጠቀሙ ከሆነ ይሄ በጣም አታካች ነው፣ በጣም አታካች ነው የሚያደርገው በመጽሐፊ ለምሳሌ እግዚአብሔር የሚለውን ቃል በአይኗ ብንጽፈው በአልፋዋ ብንጽፈው በገባ በጣም አስቸጋሪ ነው የሚሆነው። ምን ማለት እንደሆነ እንኳን ስለለመድ ነው እኛ በተመሳሳይ ነገር እንጠቀማለን እንጂ ሆየውን እንቀያይረው ካልን ግን በጣም ንበት በጣም አስቸጋሪ ነው የሚሆነው። እንደውም በመጽሐፌ፣ አንዳንድ ሰዎችን የቋንቋ ሊቃውንትን ጠቅሻለሁ። ለጥሩ አንባቢ ለመሆን ቃላትን እያንዳንዱን ፊደል መቁጠር ሳይሆን ቃልን እንደ ስዕል መዝግቦ በአእምሮ መያዝ ነው የሚለውን ነገር ያቀርባሉ። ሆያ ተጥበብ ወሰዋስው መጽሐፍ በዚህ ጉዳይ ላይ የሙግት ሀሳቦችን በማካተቱ በርዕሰ ጉዳዩ ከተጻፉ ሌሎች መጽሐፍት ለየት ብሎ መቅረቡን ዶክተር ተስፋ ያጫውተውናል። ይህንኑ ሀሳብ በማጠናከር የቀድሞ የኢትዮጵያ ድራሲያ ማህበር ፕሬዝደንት ጌታቸው በለጠም ሞጋቾችን የሞገተ መጽሐፍ ሲሉ አዲሱን መጽሐፍ አሞካሽተውታል። አገር በቀል እውቀት ይዞ የቀረበው ይህ መጽሐፍ ፈርቀዳጅ ስራ እንደሆነ በለንደን ዩኒቨርሲቲ የአማርኛና የነገረ መለኮት መምህር ዶክተር ዮሴፍ መንግስቱ በመጽሐፉ ላይ በሰጡት አስተያየታቸው አስፍረዋል። አማርኛ ውበትን ውስብስብነትንና ወጥነትን እንደ ድርና ማግ አሰናስሎ የተጎናጸፈ ቋንቋ ነው፣ በማለት አስተያየታቸውን የቀጠሉት ዶክተር ዮሴፍ ከሞኝ ደጃፍ ሞፈር ይቆረጣል እንደተባለው ባለቤቶቹ የናቅነውን የባህል የታሪክና የቋንቋ እውቀት ዕንቁ ፈረንጆች እንዴት አክብረው እንደያዙት ለሁለት አስርት ዓመታት በእንግሊዝ ሀገር ታዋቂ በሆነ ዩኒቨርሲቲ ውስጥ በመማርና በማስተማር በቅጡ ተገንዝቤያለው በማለት እማኝነታቸውን ገልጸዋል። በአትላንታ ነዋሪና በከተማዋ በሚሰናዱ የሥነ ጽሑፍ እንቅስቃሴዎች ንቁ ተሳትፎ በማድረግ የሚታወቀው አቶ በቃሉ አዳንም ስለ መጽሐፉ አስተያየት እንዲሰጠን ጠይቀነው ነበረ። ሆያ ጥበብ ለጸሐፊያንና ለተርጓሚያን እንዲሁም ለአርተያን ተብሎ በዶክተር ተስፋ የተደረሰው መጽሐፍ ለመጽሐፍ መጻፊያ የሚያገለግል መጽሐፍ ነው። በዚህ መጽሐፍት ውስጥ የተሰጡን ትሩፋቶች ሞክሼ ሆሄያትን አውቀን በሞክሼ ሆሄያት እንዴት እንደምንጠቀም ዋህድ ሆሄያት የሚባሉትን አውቀን እንዴት በእነዚህ መጽሐፍቶች እንደምንጠቀም እንዲሁም የሆሄያት ይጨመሩና ይቀነሱ የተሰኘው ሙግቱን በጥሩ ሁኔታ የተገለጸበት መጽሐፍ ነው። በዚህ ዙሪያ ላይ ዶክተር ተስፋዬ ያበረክቱልን መጽሐፍ እጅግ በጣም ጠቃሚ ነው። ጸሐፊያን ይሄንን መጽሐፍ ይዘው ቢጽፉ ከእንደዚህ አይነት ግድፈቶች ይታቀባል። በጣም ይጠቅማል የሚባል በጣም ጥሩ መጽሐፍ ነው። ይህን መጽሐፍ በማዘጋጀታቸው ለዶክተር ተስፋዬ ምስጋና ይገባቸዋል። መሰናዶውን በማዘጋጀት ታሪኩ ኃይሉ አብሬያቸው ቆየሁ። ከአትላንታ ጆርጂያ ሰላም።